ሰሞኑን እዚህ በዋሽንግተን ዲሲ በታወቀው በኬኔዲ ሴንተር ዝግጅቱን ከአውሮፓ ከተሰባሰበ የሰርከስ ቡድን ጋር ያቀረበውን አብዱረዛቅ ረሽድን በስልክ በሳምንቱ አጋማሽ ከነበረበት ከፍሎሪዳ የመስታወት እንግዳችን አድርገነዋል። ብዙዎቻችን ኑሯችንን የምንመሰርትበት ወይም እንጀራ እንበላለን ብለን ከምናስበው ወጣ ያለ ነው የአብዲ ስኬት ስራውን ስንነግር ምናልባት በልጅነታችሁ ሁለት ብርቱካን እያቀባበላችሁ የተጫወታችሁ ካላችሁ ታውቃላችሁ። አብዲ ግን ብርቱካኖቹን በሚነጥሩ ኳሶች ቀይራቸውና ቁጥራቸውን በል ሲለው አራት፣ ሲያዘንበው ደግሞ ከአስር በላይ ያደርሳቸውና የሚያስደምም ችሎታውን መድረክ ላይ ያሳያል። በመስታወት ዝግጅታችን ታዲያ እንዲህ መሰል ዓለም አቀፍ እውቅና ያገኙና ሁላችንም ከምናስብበት ሳጥን ወጣ ብለው የሚያስቡ ሰዎችን ስናቀርብ ሰንብተናል። በዚህ የበዓል ሰሞን ታዲያ ብናነሳው ምን ይለናል አለን። ሲጀምር ሰርከስ ናዝሬት፣ ከዚያ ሰርከስ ኢትዮጵያ፣ ዛሬ ደግሞ በዓለም ላይ የታወቀ ባውንሲንግ ጀግለር ወይም በርካታ ኳሶችን በማንጠር በቅንብር እየቀለበ በታላላቅ የመዝናኛ ማዕከላትና በተለያዩ ከተሞች የተመልካችን አይን ያማልላል። ታይም ኦንላይን እንዲህ ሲል ያደንቀዋል። የኳሶቹ ቅልልቦሽ ፍጥነትና ቅለት በራሳቸው እየዘለሉ ጣቱ ላይ የሚያርፉ ያስመስላቸዋል። ኢንዲፔንደንት ቴያትር ኤንድ ዳንስ ስምንቱን ኳሶች በአንድ ጊዜ አየር ላይ አንሳፎ በስልት የሚቀልብ ይለዋል። ዛሬ አብሮን የሚያመሻውን የ27 ዓመቱን ወጣት የፓሪስ ዓለም አቀፍ የሰርከስ ፌስቲቫል ደግሞ በአሸናፊነት ሸልሞታል። በጀርመን ላይፕዚንግ ልዩ ውድድር በዚህ ዓመት ተሸልሟል። አፍሪካ አፍሪካ ማጂካል ሰርከስ ፍሮም ዘ አሜዚንግ ኮንቲነንት የተባለው የድንቋ አህጉር ማጂካዊ ትርኢትም ተዘዋውሮ ተካፍሏል። በአውሮፓ የመንግስታት መሪዎች ሚኒስትሮች በተገኙባቸው ታላላቅ ድግሶች፣ የመኪና ትርኢቶች በመሳሰሉት ላይም ተካፍሏል። ከብዙ በጥቂቱ ማለት ነው። በተለያዩ የዓለም አቀፍ የቴሌቪዥን ጣቢያዎች ቃለመጠይቅ ቀርቧል። እንደምናለህ አብዲ፣ እንኳን ወደ መስታወት በሰላም መጣ። እስቲ ስለ ትርኢቱ ነገረን አብዲ። አብዲ ደ ጀግለር ነው የሚሉ ሲጠሩ የውጭ ሰዎች፣ ጀግሊኝ ምንድን ነው እንደው በአማርኛ? ጃግሊንግ ማለት ማቀላለብ ማለት ነው። ቅልልቦሽ እንደምንለው ቅልልቦሽ ይባላል። ኳስም ሊሆን ይችላል፣ ቢላዋም ሊሆን እሱ ይቅር። በተለያዩ ነገሮች ብቻ ያው ቅልልቦሽ ነው። አንተ ግን ኳስ ነው ስታንጠባጥብ ያየው ሰላማዊ ነው ማለት ነው። አንተ ሰላማዊ ነው፣ ኳስ ነው። በጠጠር እኔ ጎበዝ ነበርኩኝ ሰባት ጠጠር ጠጠር ጨዋታ ድቦሽ ነው። እኔም ተጫውቼ ነበር፣ ግን አባቴ በጣም ይቆጣኝ ነበረ። ይሄ የሴት ጨዋታ ነው አትጫወት እያለ በጣም ወደ ኳሱ እንዳዘነብል ነበር የሚያረገኝ። በእርግጥ ትክክል አይደለም ይሄ አስተሳሰብ። እስኪ አብዲ የት ተወለድክ? የታደግክ? ቅልልቦሹንስ እንደው መቼ ጀመርክ? እንደ ምን ስትል አሰብከው? እኔ በመጀመሪያ የተወለድኩት ናዝሬት ነው። ከዛ ትንሽ አድጌ ደግሞ ወደ አዲስ አበባ ሰርከስ ኢትዮጵያ ገባሁኝ። ሰርከስ ናዝሬት ነበር የምሰራው። ከሰርከስ ናዝሬት ወደ ሰርከስ ኢትዮጵያ ተወሰድኩኝ፣ እዛ ገባሁኝ። ከዛ ያው ቱር ደግሞ ማድረግ ጀመርኩኝ ማለት ነው፣ በየሀገሩ መዘዋወር ያ በየሀገሩ መዞር ጀመርኩኝ። ግን ስጀምር ስምንት አመት እያለሁ ነው የጀመርኩት። ማለት አክሮባት አክሮባት መገለባበጥ ነው እኔ የጀመርኩት። ጃግሊንጉን ወይም ደግሞ ማቀላለቡ እንደ ጊዜ ማሳለፊያ ነበር አርጌ የወሰድኩት። በኋላ ላይ በሱ በጣም ስጎብዝ ጊዜ በቃ አሰልጣኝ በቃ አስገባው ሾ ላይ ያለኝ በቃ ሾ ላይ መግባት ጀመረ ማለት ነው። እና ግን እንዲሁ ሳታስበው ነው ማለት ነው ወደ ቅልልቦሾ የገባህበት። እኔ ተሸውጃለሁ ማለት ነው። ቆንጅ ድሮ በሁለት ብርቱካን እንደዚህ እያረግኩኝ ቅልልቦሽ ሞክር ነበር። አንድ አስር ድረስ ሄድና ከዛ በኋላ ብርቱካኑ ሲመርብኝ ከፍቼ ስበላው ተቸገርኩኝ። በዛ በቃ ብርቱካኔ ከሚመር ብዬ ተው። ስንት ብርቱካን አምርርሃል አንተ። አዋጣኝም ነበር በመሀል ስለምር። ያው አክሮባት ያስጀመረኝ ዘይኔ ይባላል ዘይኔ ቡሴር እና በቃ በአክሮባት ነበር በጣም የምታወቀው። ማቀላለቡን ከጊዜ በኋላ ነው እኔ የጀመርኩት። ከዛው ወደ ውጭ ዓለም እዛም ሀገር ውስጥም ሾ ማሳየት ጀመርኩኝ። ከዛ የሆነ ሰዓት ላይ በቃ ጀርመን ሀገር መኖር ጀመርኩኝ እና ከዛ ደግሞ ያው አሁን እዛው እየሰራሁ አውሮፓ ውስጥ አውስትራሊያም የተለያየ በቃ የዓለማት የዞርኩኝ እየሰራው አሁን እንግዲህ ዲሲ ነበርኩኝ። አሁን ያለሁት ፍሎሪዳ ነው እንግዲህ አብዴላ አቋርጠህና፣ ድምጽህ በጣም ዝቅ ብሎ ብናል። እንደው ባንተ በጀግለር ቋንቋ ከስር ነው እየተንጠባጠበች አለችው። እኛም እዚህ እንትናለን ሚትር የምንለካበት እና ከፍ አድርገው እና ድምጽህን ሞቅ አድርገህ አነጋግረን። ኦኬ፣ ምንም ችግር የለም በብዛት ሰዎችም ይላሉ። የእኔ ድምጽ በጣም ዝቅ ያለ ድምጽ ነው። ሰውነትህ እንኳን የሰጠ ነው። የአሜሪካ ዝውውርህ በቡድን ነው? በትርኢት ቡድን አለ? በምን ቡድን ነው የምትሰራው? በቡድን ነው፣ በሰርከስ ነው። እና ይሄ ሰርከስ ነው፣ ያው ስራዬን ከዩቱብ አይቶ ከዛ ጋበዙኝ። ለእኛ ስራ የአሜሪካ የምንዞርበት ስራ ስላለ አንተን እዛ ስራ ላይ እንፈልግሃለን ባከናሉ፣ ከዛ በቃ ምንም ችግር የለው እኔ ፓሪስ ነበርኩኝ ከዛ በፊት እና የፓሪሱን ስራዬን ጨርሼ ከዛ ጀርመን ደሞ ነበረኝ እሱን ከጨረስኩ በኋላ እመጣለሁ አልኳቸው። ስለዚህ አንድ ሰርከስ አሁን ከአብርሃቸው ከሰራሀቸው የ የሰርከስ ቡድኖች ጋር አይደለም የምትሰራው ማለት ነው። በራስህ ነው? እንዴት ነው የምትሰራው? እስቲ ስራው እንዴት ነው የምታገኘው? ከሰዎች ውስጥ ጋር እንዴት ነው የምትገናኘው? እኔ ከማናጀር አለኝ። ማናጀር ያው ጊዜ እሱ ነው፣ ቪዲዮዎችን ይልካል እና ሰዎችም ደግሞ ፕሮዲሰሮች ምናም ያሉ አንድ ቦታ ሾስ ሰራ ይከታተላሉ። የት ምን ተሰራ፣ ምናም የሚለውን ነገር። ቆንጆ አርቲስት ካገኙ ያን አርቲስት እነሱ ሾ ላይ ጋብዙታል ማለት ነው። እና እኔም እንደዛው ሆኖ ነው አሁን የተጋበዝክበትና እዚህ በአሜሪካን ሀገር እየተዘዋወርክ ያለህበት። በዋሽንግተን ዲሲ የመጣህበት ኬኔዲ ሴንተር አንድ ትርኢት የመታየት እድል ሲኖረው ትልቅ ትርኢት ነው። እንዲሁ ሁሉም ትርኢት ኬኔዲ ማዕከል የመታየት እድል አያገኝም። ና ምን ይሰማሃል በዚህ? ዋው እኔ በጣም በጣም አላመንኩኝም ነበረ። ኬኔዲ ሴንተር ነው ሲባል በጣም ነበር እኔ ትልቅ ደስታ ነው የተሰማኝ ነበረው። ምክንያቱም ያው እንዳልሹ ዝም ብሎ ሾ እዛ አይገባም እና በቃ በጣም እድለኞች ነን። ኦፍኮርስ እኛም ደግሞ ለፍተናል ለሾው ይህ ዝግጅት እንደዚህ ትልቅ ቦታ እንዲቀርብ ማለት ነው። እዚህ አካባቢ ደግሞ በርካታ ኢትዮጵያውያን ይኖራሉ። ምናልባት ሰምተው የመጡ ሰዎች አግኝተው ነበረ የሚያውቁ ሰዎች ነበሩ፣ እኔ ጋበዝኳቸው ነበሩ። እና ሌላ በተረፈ ግን እዛ ያገኘኋቸው አበሾች ነበሩ፣ እዛው የሚሰሩ እና በጣም በቃ ተደሰቱ። እናም ተገረሙም፣ እንዴ እዚህ ቦታ ላይ አበሻ ዝግጅቱን አሳይቶ መቅረብ ማለት በጣም ትልቅ ነገር ነው ብሎን ደስ አላቸው። ያ በጣም ተደሰቱ እና ቤታቸውም ሊጋብዙን ፈልገው ነበረ። ግን ያው የጊዜ እጥረት ስለነበረ በቃ ያው አሜሪካ ኑሮ ታጉታላቸው በጣም ቢዚ ናቸው ምናም እና በዛችን ፕሮግራማቸው አጣበው ሊጋብዙን ፈልገው ነበር። ግን ያው አልተመቻቸም ከእኛ ጊዜ እጥረት ማለት ነው። በኢትዮጵያውያኑ ማህበረሰብ ውስጥስ የመስራት ሀሳብ አለ ሆይ? ምናልባት ባንተ ስራ እንዴት ነው ከማህበረሰቡ ጋር ሾው ለማቅረብ ም እንደዚህ የሚቻለው እስካሁን ድረስ እዛም ላይ አላሰብኩበትም። ግን እኔ እንደዛ ሁኔታዎች ቢመቻቸው በጣም ነው ደስ የሚለው። ምክንያቱም ያው ሀገራችንንም እናስጠራለን፣ በዛውም በዛውም ደግሞ ትልቅ ስምን እናተርፋለን፣ እውቅናም ነው። ግን አሁን እንግዲህ በቃ ሁኔታው የፈቀደው እና ያመቻቸውን ከነዚህ ጋር መስራቱ ነው። አብዲ፣ ምን ያህል ጊዜ ሆነ ወደ ጀርመን ከሄድክ ከኢትዮጵያ? አሁን ዘጠኝ አመት። ዕድሜህም ስንት ነው አሁን? የመጀመሪያውን ጥያቄ ወደ ኋላ እናምጣውና ና ሀያ ሰባት አመት ነው። ወደዚያው ነበር የገመትኩት። ሄኖክ ብዙም ትበልጠዋለህ ብዬ አላሰብኩ። የሚመሳሰል ነገርም አላችሁ። እንደውም ልጀምሮ እንዳትል ሄኖክ እኔ በብርቱካኖቹ ነው ተስፋ ቆርጬ የቀረሁት። ይውላ ሀብዲ ኢትዮጵያ ውስጥ እንግዲህ እንመለከታለን፣ በርካታ ወጣቶች በየትምህርት ቤቱ ከትምህርት ቤት ሰአት ውጪ ነው ልምምድ እየሰሩ ሰርከስ የሚማሩት። ይህንንም የሚያስተምሩት እንዲያው በበጎ ፈቃድ የሚያስተምሩ ብዙ ሰዎች አሉ። ስፖንሰር ተደርገው በተወሰነ ደረጃ የሚሰሩት አሉ። እንዲህ ያለ የሾ ስራ ኢትዮጵያ ውስጥ እንደ ኢንዱስትሪ በሰፊው አልተስፋፋም። ና ምንድን ነው አሁን አንተ ከዛ ወጥተ አሁን ደግሞ በሰፊው ኢንዱስትሪው የሚንቀሳቀስበት ውስጥ ነው ያለሆና ምንድን ነው መሻሻል የሚገባው ና እንዳንተ ያሉ ሌሎች ብዙ አብዴዎች እንዲወጡ ሊያደርግ ይችላል የምትለው በቃ ለሱ አለር የጊዜ እንትናቸውን በዝም ብሎ ነገር እንዳያሳልፉ እና አትሊስት በጥቅም ባለው ነገር እንዳያሳልፉ ማድረግ ነው። የእኔም እንትን ደግሞ እንደዛው ነው የነበረው። ትምህርቴን እየተማ ከትምህርት በኋላ ወደ ሰርከስ ነበረ እና ይሄን ስትል ደግሞ እንትዛለኝ ፋሚሊ አይፈቅድልኝም ነበር። ቤተሰብ ያ አይፈቅድልኝም ነበር። ሰርከስ እንሰራ እና ተደብቄ ነበረ ምሰራው እና ያው ዜኔ በጣም ዜኔ ማለት ያው ሰርከስ እያስገባኝ ማለት ነው። እየነገር ሁሌ ነግረው ነበረ በጣም እየተቆጡኝ ነው ትምህርቴ ላይ ብቻ ትኩረት እንዳደርግ ነው የሚሉኝ። እና የምን ላድርግ ምናምን አልኩት። የሆነ ጊዜ ላይ በጣም እየጨመረ ሄደ ላይክ ከፋሚሊ የሚመጣውን ማለት ነው ጫና። ከዛ በቃ እሱም አሰልጣኝ ስለነበረ ሁላችሁም በአብድ የተነሳ በቃ ይሄን ነገር ማድረግ አለብን እና ሁላችሁም ወላጅ ትጋብዛላችሁ አሉ። እነሱ የመሰላቸው ፋሚሊ ዝም ብሎ በከንቱ ማሳልፍ ነው የመሰላቸው ጊዜ ስትጨፍር እምትውል ዳንኪራ በዋልድ ላይ ምንም አይጠቅምም። መጽሐፍህን አንብብ ነበር የምትባለው። ሲዘል ይውላል የኔ ችግር ገጥሞ ነበር ማለት ነው። ኳስ ስጫወት የምባለውን አስታወስከኝሽ። እነዛ ነው እንግዲህ ፋሚሊዎቻችን እንትን የሚሉት እና በቃ ፋሚሊ ተጋበዘ ና የሁሉም ሰው ከዛ አዩ የምሰራውን አርት በቃ አዩና፣ ከዛ በኋላ እንደውም የኬስ ገንዘብ ሁሉ መታሰብ ተጀመረ ለኔ ከፋሚሊ ማለት ነው። ከዛም ጊዜ በኋላ ነጻ ሆንኩኝ። ስንት አመት ነበር ያኔ? የዛኔ ወደ አስራ ሁለት አስራ አንድ አመት ነው። ሹልክ ብለት ሄድ ነበር የተደበኩ ነበር። ስንቶቻችሁ ገፋችሁበት? ግን አሁን አንተ አለም አቀፍ ደረጃ ላይ የተለያዩ ሀገሮች ትዞራለ፣ አውሮፓን፣ አሜሪካን የተለያዩ አህጉሮችን ትዞራለ። እስቲ ንገረኝ ስንቶቻችሁ ወጣችሁ? አንተስ እዚህ አሁን አልፈህ እዚህ አለም አቀፍ ደረጃ ላይ ለመድረስ ምንድን ነው ለውጡን ያመጣው ትላለህ? በቃ ይሄ የ- የባህል መሻሻል ማለት በቃ ልጆች የሚፈልጉትን ነገር ፋሚሊ ማለት ነው። ልጆች የሚፈልጉትን ነገር እንዲያደርጉ መፈቀድ አለበት፣ አንድ እሱ። ሁለተኛ ልጆቹ ደግሞ በከንቱ ነገር ዝም ብሎ እንዳያውሉ፣ በትርፍ ጊዜያቸውን ጥቅም ባለው ጭንቅላታቸውን ሊያዳብር የሚችል ነገር እንደዚያ አሁን እንደ ሰርከስ አይነት ነገር እንደዛ ቢያሳልፉ ሞር ለነስ ለነሱም ጭንቅላት ጥሩ ነው። ለትምህርትም ራሱ በጣም ይረዳል። ምክንያቱም ጃግሊንግ ማለት ወይም ደግሞ ቅልልቦች ማትስ ማለት ነው፣ እንደ ሂሳብ ማለት ነው። ካልኩሌሽን አለው እና ያ ነገር በጣም ለጭንቅላትም እንትን ይረዳል። የመጥፎ ቦታም ከመዋልም ይቆጥባል። በዛ ላይ እውቅናም አምጥቶ ደግሞ ሀገርንም እስከ ማስጠራት ድረስ ይደርሳል ማለት ነው። እንዲያው፣ እዚህ ቅልልቦች ምናምን ስንል ምናልባት እንዲያው እየወረወሩ መቅለብ እንዳይመስል፣ ቆንጅት እኔና አንቺ ያየነውን ብንናገር መልካም ነው። ምክንያቱም በጣም ብዙ ከአስር ኳሶች አንዳንድ ጊዜ ሰማይ ላይ ትዘራቸውና ከዛ ግማሾቹ ደግሞ ነጥረው የሚመለሱበት እስከ ቁርጭምጭምትህ ወይም እስከ ጉልበት ይደርሳል። ከዛም ከፍ ብለው የሚመጡ አሉ። እሱን እየመጠንክ ነው። እሱ ነው እንግዲህ ካልኩሌሽን አለው ቀመር አለው ምትለው ያ የተለያየ አይነት ከሰውነት ክፍል ላይ እያዞርክ ነው የምታነጥረው። እና ያንን እንዴት አድርጌ እዚህ ባነጥረው፣ ከዚህ ደግሞ እንዴት መቅለብ አለብኝ የሚለውን ያ ነው ካልኩሌሽን ነው የሚባለው ማለት ነው። በየቀኑ ነው የምትለማመደው። ቢያንስ በቀን ሁለት ሰዓት፣ ቢያንስ በቀን ሁለት ሰዓት ትሬኒንግ ማድረግ አለብኝ። ሲወድቅ ብምን ታረጋለህ? እንደው ከወደቀማ፣ በቃ ያው ሰው የሆነ ፐርፌክት አይደለም ያው ሰው ነና የሆነ ነገር ሊፈጠር ይችላል። ከተፈጠረ ግን ያንን ነገር እንዳልተፈጠረ አድርገው ማለፍ አለብህ። ዘዴ ማድረግ ያስፈልጋል። በቃ እሱ ላይም ደግሞ ያው ያኛውን ነው የሚረዳ ይሄ በቃ አሁን ከወደቀ እንዴት አድርጌ ነው እንዳልወደቀ ማስመስለው የሚለውን ማለት ነው። ከዛስ በኋላ አንተ ላይ የሚያሳድረው ያቺ እንዴት ወደቀችብኝ ብለህ ቁጭቱ ቁጭቱ ካለ ምን ይሆናል ያ ቁጭቱ በጣም አለ እና ትሬኒንግ ሞር በብዛት ትሬኒንግ ነው በቃ አንድ ሁለት እንዳይወድቅ በጣም እንት ማለት አለ። ከወደቀ ግን ያው ራሴን ነው እንደገና የምቆጣው እና በትሬኒንግ እወጣዋለው ማለት ነው። አብዲ፣ ለዚህ ለመብቃት ባደረግከው ጉዞ እንደው ትላልቅ የምትላቸው ፈተናዎች ወይም እንቅፋቶች ምን ነበሩ? በጣም ጥሩ ጥያቄ ነው ማለት። ብዙ ፈተና አለ ማለት አንደኛ ያው ፋሚሊ የማይፈቅድበት ሁኔታ ነበረ። እሱን አለፍኩት። ከዛ በኋላ ደግሞ ነገሮች አሉ ያው የሚያስተጓጉሉ ማለት ነው። ትምህርቴን ተምሬ እንደገና ይሄንን ነገር ደግሞ በዚህ በኩል ማሳደግ ብዙ ተጽዕኖ አለው። ያንን ነገር ግን እኔ ባላ እንዲመጣጥን አርጌ እናውንትና ያው ሌላ ምንም እንግለውም ትምህርትና አንድ ላይ ላሄድ ይችላል ግን ያን ደግሞ አስቦ ደግሞ በሚሆን መልኩ ማድረግ በጣም ትልቅ እንትን ነው። አንድ ግን ሳንጠይቅህ የቀረው ነገር አብዲ፣ አሁን ቤተሰቦች የት ነው ያሉት? ሀገር ቤት ናዝሬት ናቸው። ናዝሬት። ያ እሺ። ምን ይላሉ አሁን እዚህ በመድረስህ? በጣም በጣም በጣም ደስተኞች ናቸው። በጣም ይቆጫሉ የዛኔ አለመፍቀዳቸውም ተወሰነ ጊዜም ቢሆን አለመፍቀዳቸው በጣም የቆጫቸው። አሁን ግን በጣም እኔ ላይ በጣም እንትን ደስተኞች ናቸው። ለነገሩ ካሳየህም በኋላ የክስ ገንዘብም ተመድቦልሃል። ያ በጣም እሱም በጣም እንትን ነው። እኛ ሀገር እንትን በጣም አይጠበቅም። ፓስቲ ነበር የምትበላበት ምንድን ነው? ሳምቡሳ ሳምቡሳ፣ የዱርዬ ምሳ ይባላል። በሶ በሶ ነበረ እያስገዛሁኝ እና ና እንቁላል ምናምን አለ ጠቃሚ የሆኑ ነገሮች ነበር የምታደርገው በዛ አድሜ ያ በጣም ጎበዝ ልጅ ነህ ልጆች አዳምጡ እኔ እየጻፍኩ ነው እዚህ ኦኬ ሌሎችም ኢትዮጵያውያን ተካፍለዋል በዚህ በአሁኑ ትርኢት አይደለም ያ እዚህ ነው ገኘኋቸው ያገኘኋቸው እስኪ እነሱንም እናፈላልጋለን እንግዲህ ስንት ናቸው የነበሩት ሁለት ናቸው አንዱ ልጅ ነው ያ አንደኛው በጣም አስራ ሁለት አመት ልጅ ነው ከኢትዮጵያ የመጡ ወይስ ከአውሮፓ አብረዋችሁ ከሀገር ቤት ነው ያው ቀጥታ አውስትራሊያ የነበሩ ምስል እና ከዛ ወደዚህ መጡ። አንደኛው ሌላው ተሳታፊ ወዲያ ወዲህ ይወረውረዋል። የእሱም ፉት ጃግሊንግ ነው የሚባለው፣ የእኔ ጃግሊንግ ኖርማል ጃግሊንግ ነው የሚባለው ቅልልቦች። የእሱ ደግሞ የእግር ቅልልቦች ነው የሚሉት እና ልጁን ነው የሚቀላልበው። ይቺን፣ የአንተ ቤተሰቦች ባህ አይፈቅዱልህም ነበር? የሰው ልጅ ትልየሰው ልጅ ትስሩን ብለህ ልትገል ነው ብለው። መልካም ትርኢት እንመኝልሃለን አብዱ ረዛቅ ረሺድ አደም በጣም ለሰጠህን ማብራሪያ በእውነት እናመሰግናለን። መልካም እድል በሁሉም በምትሰራው ስራ ሙዚቃ እንጋብዘው። ህዝብ ምን እንጋብዝህ? እናንተ ደስ ያላችሁ እንጋብዝ። የምትወደው ዘፋኝ ማንን ነው? እኔ የምወደው ቴዲ ነው፣ ቴዲ አፍሮ። የቴዲ አፍሮን እንጋብዛለን። በጣም አድርገን እናመሰግናለን። መልካም ጊዜ፣ መልካም ትርኢት። በዚህ መሀል ደግሞ ላመሰግን የምፈልገው ጉዛው መሻሻ እና ዘይኔ ብርስሄድን። ግዛው መሸሻ ላይ እንደ አባቴ ሆኖ ማለት ነው የሚያሳድገኝ እና ጥሩን መንገድ የሚያሳየኝ እሱ ነው እና ያሳየኝም እና ዘኔ ብርም እንደዛው። ያው እዚህ ለዚህ ደረጃ የደረስኩት በቃ በሁለቱን ትብብር ነው የእኔም ጥረት ሲጨመርበት ለሶስት ማለት ነው። እንግዲህ የአብዲ ምርጫ በሆነው የቴዲ አፍሮ ሙዚቃ በነገሮች ላይ ቆንጅት፣ ቴዲ አፍሮን አለን እንጂ ይህንን ዘፈን ነው አላለንም። ምን እንጋብዘው? ወደ ማኔጀሩ ወደ አቶ ግዛው መሸሻ ከማለፋችን በፊት አይናፋር የሚለውን የቴዲን ብንጋብዘውስ? በጣም ግሩም I'm so close to you, ወደ እንግዳችን ወደ ሰርከስ ኮከቡ ማኔጀር ይሆናል አሁን የምንሄደው አቶ ግዛው መሸሻ ነው የሚባሉት። በዝውውሩ ላይ ካለበት ቦታ እንዲያነጋግረን ያመቻቹልንም እሳቸው ናቸው፣ እናመሰግናለን። ወደ በርሊን ደውለን አግኝተናቸዋል። እንደምናመሹ አቶ ግዛው፣ አብዲን ለዚህ ደረጃ ያበቃው ምንድን ነው? በእሱ ብንጀምር ለዚህ ሁሉ ያበቃው ለማለት የሚችለው የልጁ በተፈጥሮ ያለው የመንፈስ ጠንካራነት፣ የስራ ፍቅር፣ ዲሲፕሊን ከዛም አልፎ ተርፎ ደግሞ ከትንሽ ተጀምሮ ወደ ትልቅነት መታደግ የሚቻልበትን ሁኔታ ስለገባው ይሄንን መስመር በመከተል ዛሬ የሆነ በዓለም ላይ ታዋቂ ከሚባሉት ጃግሊንግ ይባላል። በአማርኛ ቋንቋ የለውም። ኳስ ማንጠር ትክክል አይሆንም፣ ግን ይህን ጃግሊንግ በሚባለው አርት ውስጥ ገብቶ በአለም ላይ አሉ ከሚባሉት አንዱ ለመሆን ደርሷል። ይህን ለማድረስ ካስቻለው ትልቁ ነገር ደግሞ ቀን ከሌሊት በሚያደርገው ትሬኒንግ ልምምድ፣ በሚያደርገው ልምምድ ደከመኝ ሳይል ተስፋ ሳይቆርጥ በተሳሳተ ሌላ አቅጣጫ ባለመከተል ይሄ ስራው ላይ በማተኮሩ ብቻ ዛሬ እንደዚህ ደረጃ ለመድረስ ችሏል ብዬ ነው እኔ ለመናገር የምችለው። እንዴት ተገናኛችሁ? አቶ ግዛ፣ ረጅም ነው ታሪኩ። ከዚህ በፊት ሰርከስ ኢትዮጵያ በሚንቀሳቀስበት ጊዜ ካገኘኋቸው አርቲስቶች ማህል አንዱ በመሆን ከዛም አልፎ ተርፎ ደግሞ የምንመጣው ከአንድ ከተማ ነው። ናዝሬት፣ ናዝሬት ነው እና ብዙ የሚያገናኙ ነገሮችን መሀል ላይ አየን። አንደኛ የስራ ወዳድነቱ፣ ሁለተኛ ከዚህ በፊት የጠቀስኩት ነጥቦች ለስራ ካለው ፍቅር በላይ ደግሞ ለማደግ ያለው ምኞትን ከማየቴ ይህንን የእሱን ፍላጎት በመደገፍ ለማሳደግ ያለኝ ምኞት በመጨመር በዛ መንገድ ነው የተገናኘ ነው ማለት እችላለሁ። መልካም እሱም እንግዲህ እንደ አባቴም እንደ ወንድሜ መንገዱን ያሳዩኝ ያለበት ለዚህ ነው እንግዲህ በየቦታው አቶ ግዛው በኢትዮጵያውያን ባሉበት ከተሞች አካባቢ ትርኢት በሚኖረው ጊዜ እንደዚህ እንደኛ የኢትዮጵያዊ ማህበረሰብ ሳያየው ይቀራል። እና ማስታወቂያ ማድረግ የሚቻልበት መንገድ የለም ወይስ፣ ኮንትራት ከምትዋወሉባቸው ድርጅቶች ጋር አንድ አይነት ውል መገባት ይኖርበታል? እንዴት ነው? በጣም በብዛት እንቀሳቀሳለን። ከዚህም ወትሮ በነበረው ሁኔታ ሰርከስ ኢትዮጵያ በሚንቀሳቀስበት ጊዜ ማለት ነው፣ ብዙ ጊዜ የእኛ ህብረተሰብ የሆኑት በውጭ የሚገኙት ህዝቦቻችን ይሄንን ስራ አይመጥተው አያውልንም። በብዛት መቼ ነው ሊመጡ የሚችሉት? እኔ የሚመስለኝ ይሄ የሰርከስ ባህል ራሱ በሀገራችን ውስጥ በጣም ስላልሰፋ ብዙ ዋጋ ስለማይሰጠው ህዝቡም ለዛ እንዴት ነው አያተኩርም። ይህንን ይህን ትርኢት ለማየት ያለው ፍላጎት ዝቅተኛ ነው። ግን በየቴሌቪዥኑ በየሚዲያው ላይ ሰፋ ያለ ትንተና ሰፋ ያለ የአድናቆት ትንተናዎች በሚቀርቡበት ጊዜ ህዝቡ ያንን ከማየት ይመጣል ያዩናል ማለት ነው። አብዱረዛቅን በዚህ በጀግሊንግ ወይም በቅልልቦሽ ትርኢት ምን ደረጃ ላይ ነው ያለው አሁን በዚህ ሙያ? ይሄ አሁን እሱ የሚሰራው ባውንስ ጃግሊንግ ይባላል። በአማርኛ የማንጠር ጃግሊንግ ማለት ነው። በዚህ ስርዓት በዚህ ባውንስ ጃግሊንግ ወይንም የማንጠር ጃግሊንግ ውስጥ ከሱ በተረፈ በውጭ የሚገኙ ታላላቅ አርቲስት ከሚባሉት በዚህ ጃግሊንግ ስራ ውስጥ ከሚገኙት ከሱ በላይ የሚገኝ ሰው የለም። ብዙ እንዴት ነው ዋንጫዎችን ማሸነፍ ችሏል። የተለያዩ ውድድሮችን በመግባት ብዙ አይነት ድሎችን አድርጓል። ከዛም በተረፈ ደግሞ ትልቅ የሚያደርገው የእሱን እንቅስቃሴ ምንድን ነው? ብዙ በዚህ ስራ ላይ በመሳተፍ የሚገኙ በአሁኑ ሰዓት ወጣት ኢትዮጵያውያኖች እሱን እንደ ምሳሌ በመከተል በዛ አቅጣጫ የተወሰኑ መሰል አርቲስቶችም ተፈጥረዋል ማለት ነው። ብዙ ጊዜ የእሱንም እንዴት ነው የአሰራር ዘይቤ በመከተል ራሳቸውን በዛ በማቀላጠፍ ለማደግ የሚሞክሩ ግለሰቦች እየታዩ ነው ማለት ነው። ኢትዮጵያውያኖችን በሚመለከት ደረጃ በዛ ደረጃ እስካየን ድረስ አንድ ኢትዮጵያዊ በዚህ ስራ በዚህ ቅልጥፍና ታላቅ ቦታ ላይ ደረሰ የምንል ቢኖር አብዱራዛቅ ነው። በአሁኑ ሰዓት በብዛት ጃግሊንግ የሚሰራው ወደ ላይ ነው በመወርወር ነው። እሱ ግን ይሄ በማንጠር የሚለውን በአሁኑ ሰዓት በታላቅ ደረጃ ተገኝቶ ያለ በአለም ላይ አብዱራዛቅ። ስለዚህ ትልልቅ የሰርከስ ኩባንያዎች ይጋብዙታል በትርኢቶቻቸው ላይ እንዲሳተፍ። አዎ፣ በሰርከስ ድርጅቶች ውስጥ ይሳተፋል። ታላላቅ የጋላ ሾዎች በሚኖሩበት ጊዜ ማለት ትልልቅ፣ ባለፈው ጊዜ ለምሳሌ የአውሮፓው የሞቶር ውድድር ላይ በመቅረብ ትርኢቶችን አሳይቷል ማለት ነው ያ ሁኔታ ላይ እነ ሹማኸር የሚባሉ የታወቁ የመኪና ሽቅድምድም ሾፌሮች እና የመሳሰሉ የሚገኙበት ቦታ ማለት ነው። የተለያዩ የፕሬዚዳንቶች እና የታላላቅ ኃላፊነት ላይ የሚገኙ ሚኒስትሮች በሚያደርጉት እንደዚህ አይነት ያቀርባል፣ ያሳያል ማለት ነው። ለዛ አይነት ሁኔታ የሚመረጡት ግለሰቦች በአብዲ ደረጃ የሚገኙ ናቸው ማለት ነው። በጣም ምርጥ የሆኑ አርቲስቶች ማለት ነው። አቶ ግዛው መሸሻ፣ ለሰጡን ቃል በጣም አድርጌ አመሰግናለሁ። አመሰግናለሁ። ወደፊትም እንግዲህ ሲዘዋወር ወደ እኛ የሚመጣ ከሆነ ይጠቁሙን። እጠቁማለሁኝ። ምናልባትም በቅርብ ጊዜ ተመልሶ ሊመጣ ይችላል ወደ እዛ አካባቢ።